ሰላም እንደምናመሻችሁ፣ የጋቢና ቪዮ አድማጮች የዛሬ ማክሰኞ ጥቅምት 10 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። በቅድሚያ ለዛሬ ከያዝንላችሁ ፕሮግራሞች መሀል ጥቂቶቹን እናሰማችሁ። ሰው በፍቅር የሚያሸንፍበት መንገድ በሰላም ያለ ሙስና ያለ ማስወርበር የሚያሸንፍበት መንገድ እንዳለ ካወቀና በዛ ደግሞ ካመነ እነካለ ይሄ ቀደም ሲል የሰማችሁት ወጣት ዳዊት ድሪምስ ይሰኛል። ከአንድ ሚሊየን በላይ ወጣቶች የሙያ ክህሎት ትምህርቶች እንዲደርሳቸው ያደረገ ወጣት ነው። ለምሽቱ እንግዳ አርገን ጋብዘነዋል። ከሄዱበት ሲመለሱ የውሃ ምርመራና ሕክምና እንዲያደርጉ ለማህበረሰቡ የግንዛቤ ማስጨበጫ ማለት በቱበት ልንሰራባቸው የሚገቡ ተግባራት ናቸው። በአማራ ክልል በወባ የሚያዙ ሰዎች ቁጥር እጅግ እየጨመረ መሄዱን ተከትሎ በክልሉ እየተሰሩ ያሉ ስራዎችን የሚቃኝ ዘገባም ይኖረናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የአለ ሀብታሙ ስዩም እየጠበቃችሁ ነው። ወደ أمامكِ بريضة ثرمة كم ሰባት ይገኛለን አሁን በእለቱ አብይ ርዕሳችን ላይ ወደ ጋበዝ ነው እንግዳ እንለፍ ወጣቱ እንግዳችን ዳዊት ድሪምስ ይሰኛል ከህይወት ውጣ ውረድ የተማረውን ለበርካታ እንደሱ ያሉ ወጣቶች በማጋራት የተሻለ የህይወት ግብ እንዲኖራቸው የሚያግዝ ወጣት ነው በመጽሐፍና በምስሎች ከሚያቀርባቸው አነቃቂ ሀሳቦች በተጨማሪ የክህሎት ስልጠናዎችንም ይሰጣል። እስካሁንም ከአንድ ሚሊየን በላይ ወጣቶች የሙያ ክህሎት ትምህርቶች እንዲደርሳቸው እንዳደረገም ይናገራል። ከዳዊት ጋር ቆይታ ያደረገው ሀብታሙ ስዩም ነው። ውይይታቸው ለየት ያለው መጠሪያው ከምን የመነጨ እንደሆነ ከሚያስረዳበት ይጀምራል። ስሜ እንደሚታየው እኔ ዳዊት ድሪምስ ነው እላለሁ። ዳዊት የተባልኩ ድሪምስ የአባቴ ስም ሳይሆን የእኔ ህልም ነው። የእኔ ዓላማ ሰዎች ትልቅ ህልም እንዲኖራቸውና ህልማቸው ለማሳካት እንዲወጡ መርዳት ነው። ድሪምስ የእኔ ህልም ነው። ድሪምስ ማለት ዳዊት በሪለንትለስ ኢትዮጵያን አፍሪካን ሞቲቬሽናል ስፒከር ነው ሲበተን ማለት ነው። ስለዚህ የእኔ ትልቅ ህልም ድሪምስ ነው ወይ ደግሞ ኢትዮጵያና አፍሪካን መቀየር ነው። እንግዲህ ዳዊት ሰዎችን ወደ መልካም መነቃቃት የሚያስገቡ ንግግሮችን በማድረግ በማድረግና የክህሎት ስልጠናዎችን በመስጠት ነው የምትታወቀው። ወደዚህ አገልግሎት እንድትገባ ያደረገህ ዋነኛ ምክንያት ምንድን ነው? ስለዚህ እኔ በህይወቴ በጣም ብዙ ከባባድ ፈተናዎች በማንጠብቃቸው ሰዓት አጋጥመውኛል። በመጀመሪያ ወደ ኢትዮጵያ ስገባ፣ ከኢትዮጵያ ከመግባቴ በፊት በአስመራ ነው የምሰራው የነበርኩ በሚታወቀው የነበሩ ቻለንጆች ወደ ኢትዮጵያ ስመጣ ሶስት ሺህ ብር ብቻ ነው ይዤ የመጣው። ስለዚህ ከትልቅ ደረጃ ምሰራ የነበርኩ ገና ከዜሮ ከሶስት ሺህ መነሳት ነበረብኝ። ከእሱ ተነስቼ ደግሞ በአንድ አመት ውስጥ የኮምፒውተር ስራዎች እሰራለሁ ብዬ የኮምፒውተር ስራዎች ጀመርኩ። ከዛ የካፌ እሰራለሁ ብዬ የካፌ ስራ ጀመርኩ። ትላልቅ ግቦች አስቀመጥኩ እና በጣም ትልቅ ድርጅት በአንድ ፎቅ ሙሉ አንድ ፎቅ ሙሉ ሳይሆን አንደኛ ፎቅ የአንድ ህንፃ ሙሉ ተከራይተን በትልቅ ደረጃ እየሰራን ነበር። ከዛ ግን የሀያ ሁለት ጎላጎላ አካባቢ ያለ ፎቁ የነበረበት መቆፈር ጀምረና ለሶስት አመት ሙሉ ተቆፈረ። ስድስት ወር ፌጃር የተባለ የአስፋልት መንገድ በዚህ ሶስት አመት በየወሩ በየስድስት ወሩ በየ አንድ ወሩ አንድ ነገር እየጨመርኩ ማለት ነው። ከባድ ከባድ ከባድ ኪሳራ ከሰርኩ፣ የሌለ ኪሳራ በጣም በህይወቴ ተስፋ ቆረጥኩ። በዛ ሰዓት እያደረግኩት እጅግ በጣም መልካም ነገር ካለ ግን ጥናት ጀመርኩ። ህይወት ምንድን ነው? ለምንድን ነው ምንኖረው? ስኬት የሚባለው ምንድን ነው? እንዴት ነው ማሳካት የምንችለው? እንዴት ነው ህይወታችን መቀየር የምንችለው ብዬ ማጥናት ጀመርኩ። እና በዛ ሰዓት እያለቀስኩ ነበር። እኔ ምንድን ነው መጀመሪያ ከኤርትራ ዜሮ ወጣ አሁን ደግሞ እዛ ገባሁ ብዬ ማለት የነበርኩ ሳጠና በአለማችንም ሆነ በሀገራችን ትልቅ ደረጃ የደረሱ ሰዎች የሆነ ሰዓት የተፈተኑበት፣ ያለቀሱበት የደረቅበት የተሰሩበት የተቸገሩበት ሰዓት እንደነበርና ይህ የፈተና ሰዓት ሲቋቋሙት ግን የህይወታቸው ብቻ ሳይሆን በሀገራችን ትልቅ ደረጃ ማድረግ እንደቻሉ ነው የተረዳው የእነሱ ታሪክ ሳጠና የኔ ፈተና አነሰብኝ እና ኦኬ እንደዚህ ከሆነ በደንብ ማወቅ አለብኝ አእምሮዬ መመገብ አለበት አእምሮዬ ደሃ ስለሆነ ትክክለኛው እውቀት የለውም ነው ይህ ሁሉ ተስፋ ምቆርጦ ያለሁ ጥናት ጀመርኩ። ከዛ ጀምሮ እስከ ዛሬ ድረስ ጥናት አላቀምኩም። ምክንያቱም ያወቁ የተረዳሁት ነገር ካለ የሰው ልጆች አናውቅም፣ አለማወቃችን ነው የምናሸንፍበት መንገድ፣ አለማወቃችን ነው ሁሌ እንደሚሸነፍ ሆነ የሚያደርገን። እነዚህ ጥናቶች ሲያጠናቸው ግን በውስጤ የተፈጠረ ምንድነው እንዴ? ይሄ ውስጤማ ለእኔ ብቻ መሆን የለበትም፣ ሁሉ ሰው ማወቅ አለበት። በቃ እኔ ብቻ ሳልሆን ያሰለጠንኳቸው ሰዎች በቃ እነዚህ እውቀቶች ያወቀ ሰው ማካፈል ይፈልጋል። እና እኔ ደግሞ ማካፈል እፈልጋለሁ። ያየሩት ነገር ደግሞ ምንድን ነው አሁን በዩትዩብ በፌስቡክ፣ በሬዲዮ፣ በቲቪ እነዚህ ሼር አደርጋችኋለሁ እና በጣም በእኔ ተቸግረው የነበሩ ሰዎች፣ ከሳቸው የነበረ ሰዎች እነዚህ መልእክቶች ለምሳሌ በአሜሪካ ማርቲን ሉተር ኪንግ ምንም ነገር ሁሉ ጨለማ እያለ ነው ትልቅ ህልም አለኝ ያለው እና የማንኛውም ትልቅ ደረጃ የደረሰ ሰው ትልቅ ህልም አለኝ የሚሉ ቃላቶች ባያወጣቸውም የሚታየው ነገር አለ። አንድ ሰው ጉድጓድ ሆኖ ፈተና ውስጥ ሆኖ ኪሳራ ሆኖ በሽታ ሆኖ በኮሮና ቫይረስም ሆኖ ሌላ መከራም የፖለቲካዊ የኢኮኖሚያዊ ቀውስ ሆኖ በዛ ችግር ውስጥ ትልቅ ህልም ማለም ይችላል። አሁን ትልቅ ህልም ያለው ሰው ጠዋትሰውስችግርአይም በችግሽነት ያደም ጠዋት ተነስቶ ያ ህልም ለማሳካት ትልቅ ህልም የሌለው ሰው ግን ጠዋት ይነሳል እና እንደ ሁኔታ ነው። በዓል ከሆነ አዲስ አመት ከሆነ የሆነ ሰው ይሄ ነገር ሰጣለሁ ገንዘብ ሰጣለሁ ከተባለ ደስ ነው የሚለው፣ ግን በፈተና ከተጀመረ በመከራ ከተጀመረ ያለቅሳል። መተኛ የሚፈልገው መዝናና የሚፈልገው ማረፍ ነው የሚፈልገው። ትልቅ ህልም ያለው ሰው ቀኑ መልካም ይሁን አይሁን፣ ኢኮኖሚያዊ ቀውስ ይኑር አይኑር፣ ፖለቲካዊ ረብሻ ይኑር አይኑር፣ ህይወትን ለመቀየር፣ ቤተሰቡን ለመቀየር፣ ከዛ አልፎም ሀገሩን ለመቀየር ጠዋት ተነስቶ ህልምን ለማሳካት ይወጣል። መከፈል ያለበት መስዋዕትነት ደግሞ ያለምንም ድርድር ይከፍላል። ስለዚህ አብዛኛ ጊዜ የሚጠየቁ ጥያቄዎች ዳዊት የምታስተላልፈው መለስ ደስ ይላል። እኔ ብር የለኝም፣ እኔ ሰው የለኝም እኔ ትምህርት የለኝም። እኔ እንደዚህ ችግር አለብኝ። አዎ እሱ ችግርህ ነው። አሁንም ጠይቅ ያለው ችግር ሳሆን ምን መሆን ትፈልጋለህ? ምን ማድረግ ትፈልጋለ? የት መድረግ ትፈልጋለ? በግል በስራ ደረጃ ምን ለማሳካት የምትፈልገው? በቤተሰብ በአገር ደረጃ በአህጉር ደረጃ ምን ለውጥ መፍጠር ትችላለህ? ነው የኔ ጥያቄ። ና ሰው አላማው ሲወስን ህልሙ ሲወስን ግቡ ሲወስን የት መሄድ እንደሚፈልግ ሲወስን እነዛ ችግሮች አሸንፎ የተሻለ ደረጃ መድረስ ይችላል። ዳዊት፣ ቀደም ብለህ ከጠቀስከው ጋር የሚሄድ በአሁኑ ጊዜ በርካታ ወጣቶች ራሳቸውን የተሻለ ቦታ ለማድረስ እየጣሩ ይገኛሉ። በሌላ በኩል ደግሞ በግጭቶችና በማህበራዊ መገናኛ ንትርኮች ውስጥ ጊዜያቸውን የሚያሳልፉም አሉ። መሰል ስልጠናዎች እነዚህን ሁኔታዎች ለመቀየር ምን ያክል ኃይል አላቸው? እኔ አሁን በዚህ ሶስት አራት አመት ውስጥ እስከ አንድ ነጥብ አምስት ሚሊዮን ሰዎች የማስረዳ ነበር እና የፈለጠ ሰው የተለያየ ነው። ፈልጎ ራሱ መጥቶ ተለቀና አለ ምንም ሳይፈልግ አለቃው ስላዘዘው ወይ ደግሞ አስተማሪ ስላዘዘው ያተለቀንኳቸው አሉ። አሁን ለምሳሌ ከአስር በላይ ዩኒቨርሲቲዎች በሀገራችን በተለያዩ በአዲስ አበባ ብቻ ሳይሆን፣ በባህር ዳር፣ በጅግጅጋ በላይ ተሰደው እያለን አስር ዩኒቨርሲቲዎች አዲስ አበባ ውጭ አሰልጥኛለሁ እና እዛ ስንሄድ አብዛኛው ጊዜ ሞቲቬሽን ስልጠና፣ ፐርሰናል ዲቨሎፕመንት ስልጠና ሲባል አብዛኛው ጊዜ በመልካም አይቀበሉ። እነዚህ ደግሞ ሊለፈልፉብን ነው የሚሉ። ከዛ ግን የምንሰጠው ስልጠና ዝም ብሎ ወሬ ሳይሆን መሰረት ያለው መሆኑ በህይወታቸው ለውጥ አንቃት እንደሚችል መሆኑ ሲረዱ፣ ሲያዩት፣ ሲቀምሱት በደንብ ሲያጣጥሙት ማለት ነው። የሚገርመው መጨረሻ አሁን የሰጠነው ስልጠና በጎንደር ዩኒቨርሲቲ ነበረ። ከአምስት መቶ ስድስት መቶ ሰዎች በላይ ነበሩ። አሁን አዳራሹ ከሚችለው በላይ ነው ይዞ የነበረ በጣም ምቀት ነበረ። ስልጠና ሙሉ ቀን ነው። ተማሪዎች ናቸው። ምንም ቀን ምንም አንድ ተማሪ ከክፍሉ አልወጣም። ሙሉ ቀን ማለት ነው እሱ አልበቃ ተብለው ከዛ ደግሞ ማለት አስራ ሁለት ሰዓት በኋላ ቀጠልንና በቃ አንድ የተረዳሁት ነገር ሁሉ ሰው መልካም ነው። ሁሉም ሰው ጥሩ ነው። ሁሉ ሰው ድንቅ ነው። ምክንያቱም ሁላችን የፈጣሪ ልጆች ነው። ግን ትልቁ ችግራችን አለማወቅ ነው። በፍቅር በሰላም ወሬ ትተን አላስፈላጊ የሶሻል ሚዲያ ረብሻ ትተን አላስፈላጊ ግጭት ትተን የሚለያየን ነገር ትተን በፍቅር በአንድነት በሰላም መስራት የምንችልበት ትክክለኛ ምግብ የአእምሮ ምግብ ሲመገብ ሰው ማለት ነው። በቃ ይቅርታ ተጠያይቀው ደስ ደስላቸው ከዚህ በኋላ ትልቅ ላይ እናመጣለን። ሀገራችን መቀየር እንችላለን። ሀገራችን ብትቀየርትን እኛ ነው መቀየር አለብን። ሀገሬ እንድትቀየር እኔ ነው መቀየር አለብን። ከማንም አልጠብቅም ብሎ ነው ይሄድና በተግባርም እንዳየሁት እዛ ብቻ ሳይሆን በተለያዩ የመንግስት ተቋሞች፣ የክልል ተቋሞች፣ ባንኮች፣ ሆቴሎች የሕይሩ ስልጠና ሰው አለማወቅ ነው። ሰው በፍቅር የሚያሸንፍበት መንገድ በሰላም ያለ ሙስና ያለ ማጦር በሚያሸንፍበት መንገድ እንዳለ ካወቀና በዛ ደግሞ ከነእነከለ በእጅጉ አመሰግናለሁ። ከመለያየታችን በፊት ምን ያክል ወጣቶችን ለማገዝ ያልክ ዘግብ ምንድን ነው የሚለውን ሁለ ሀብታሙንና እንግዳውን ዳዊት ድሪምስን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤን ነው። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሐሪክ ወይም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ላይ ላኩልን ይደርሰናል። ዝግጅታችን ይቀጥላል። ተከታዩ ዘገባችን በአማራ ክልል እየጨመረ ወዳለው የወባ ወረራ ይሰናል። በአማራ ክልል ባለፉት ሶስት ወራት ውስጥ ከመቶ ሺህ በላይ ሰዎች በወባ መያዛቸውን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። ከዛሬ ጀምሮ በክልሉ የሚከበረውን የወባ ሳምንት ተከትሎም ለህብረተሰቡ ሰፊ የግንዛቤ ማስጨበጫ ስራዎች በዘመቻ እንደሚሰሩ የክልሉ ጤና ቢሮ አመልክቷል። የባህር ዳር ዘጋቢያችን አስቴር ምስጋናው ዝርዝር ዘገባ አላት። የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዛሬ ከክልልና ከዞን ባለሙያዎች ጋር ባደረገው ውይይት እንዳስታወቀው ባለፉት ሶስት ወራት ከ127 ሺህ በላይ ሰዎች በወባ ተይዘዋል። በኢንስቲትዩቱ የወባ አስተባባሪ ወይዘሮ ማስተዋል ወርቁ ይህንኑ ነው ያብራሩት። የፈርስት ኳርተር ሪፖርት መቶ ሀያ ሰባት አምስት መቶ ዘጠና ሶስት ሰዎች ወረዳ በሁለት ሺ አስራ ሶስት ላይ ሪፖርት አ አንድ ከዛ በላይ ነው ቶታሊ ወደ ማለት ነው አማራ ክልል የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብጤ በአሁኑ ወቅት በሁሉም ዞኖች እየጨመረ የመጣውን የወባ ወረርሽኝ ለመቆጣጠር ለህብረተሰቡ የጥንቃቄ መልእክት አስተላልፈዋል። ውሃ የሚጠራቀምባቸውን ውሃ ሊያፍሩ የሚችሉ ማናቸው ትንንሽም ሆነ ትልልቅ አሮጌ እቃዎች እንዲወገዱ ማድረግ፣ እንዲሁም አገልግሎት የሚሰጡ የውሃ ማጠራቀሚያ እቃዎች እንዲከገሉ የግንዛቤ ማስጨበጫ መስጠት፣ የመኝታ አጎበር ሁልጊዜና በአግባቡ የመኝታ አጎበር ሁልጊዜና በአግባቡ ጠቀም የግንዛቤ ማስጨበጫ መስጠትና ቤት ለቤት በመሄድ ህብረተሰቡ አጎበር በትክክል እየተጠቀመ መሆኑን ማየትና ግብረ መልስ መስጠት።

ስለማስተያየትየለቱአስተናጋጃችሁ ስመኝሽ የቆየ ነኝ። ቀጣዩ ዘገባችን ደግሞ ሶማሊያ ውስጥ ትልቅ ስራ እየሰሩ ያሉ እናትና ልጅ ያስተዋውቀናል። ሶማሌዎቹ እናትና ልጅ ፋርቶደንና ኢልዋን ኤልማን በግጭት ወቅት ራሳቸውን ላደጋ አሳልፈው በመስጠት ሌሎችን የማዳን ስራ ለሚሰሩ ሰዎች በየአመቱ እውቅና የሚሰጠው የአሮራ ሽልማት አመት ተሸላሚ ሆነዋል። የአሜሪካ ድምጽ ዘጋቢያችን ሳልም ስልሞን በጉዳዩ ላይ ያደረሰችን ሪፖርት እንደሚከተለው ተቀናብሯል። ፋርቱን አደንና ልጇ ኤልዋድ ኤልማን ኤልማንስ የተሰኘ ፆታዊ ጥቃት ለደረሰባቸው የማገገሚያና በልጅነታቸው ወደ ውትድርና እንዲገቡ ለተደረጉ ሕጻናት የስራ ስልጠና የሚሰጥ ተቋም ያስተዳድራሉ። እናትና ልጆቹ ሲስተር ሶማሊያ የተሰኘ በሶማሌ ውስጥ የአስገድዶ መድፈር ጥቃት ለደረሰባቸው የህክምናና የምክር አገልግሎት በመስጠት የመጀመሪያው የሆነ ማዕከልም አቋቁመዋል። እንደ ፈረንጆቹ አቆጣጠር በ2010 ዓ ም ማዕከሉ ሲቋቋም የሶማሌ ፕሬዝዳንትን ጨምሮ በርካታ ፖለቲከኞች በሶማሌ ውስጥ አስገድዶ የመድፈር ተግባር እንደሚፈጸም ክዱበት ወቅት ነበር። ስለ አስገድዶ መድፈር ወሬውንም ማንሳት አጥብቆ የተከለከለ እንደነበር ኤልማድ ኤልዋድ ታስታውሳለች። የሴቶችና የልጃገረዶችን ስቃይ እንደተለመደ ነገር ቆጥረን ተቀብለነው ነበር። የምንኖረው በማህበረሰቡ መካከል ግን የአደባባይ ሚስጥር ነው። ኤልዋድ የማዕከሉ ሰራተኞች ጥቃት የደረሰባቸው ሰዎች እርዳታ ከፈለጉ የሚደውሉበት የጥሪ መስመር ከፍተው ማስተናገድ ሲጀምሩ ብስፋ ደርስባቸው እንደገልጻለች። የስራ ባልደረቦቻችን ለእስርና ለእንግልት ተዳርገዋል። ማዕከላችንም ተዘግቶ ነበር። ይህ የሆነው የዛሬ አስር ዓመት ገደማ ነበር። የዛኔ ከሰባ ዓመት አዛውንት ሴት አንስቶ እስከ ሁለት ዓመት ሕፃን ልጅ ድረስ ጾታዊ ጥቃት የሚደርስባቸው ሴቶች የሚያሳልፉት ችግር በግልጽ አይታወቅም ነበር። ተጠያቂ የሚሆንም የለም። ማዕከሉ ግን እነዚህ ሁሉ ችግሮች ተቋቁሞ በሶማሌ ውስጥ የሚገኙ ዘጠኝ ክልሎች ውስጥ በሀገር ውስጥ ድጋፍ የሚንቀሳቀሱ ቅርንጫፎችን ማስፋፋት ችሏል። በአንድ ወቅት ችላ ይባል የነበረው የሴቶች ችግርም አሁን የሴት ህግ አውጪዎች ባሉበት ፓርላማ ውስጥ ክርክር ይደረግበታል። ገና ብዙ ርቀት መጓዝ ይጠበቅብናል። ግን ደግሞ ስለ ጉዳዩ እንኳን ማውራት ከማይቻልበት ጊዜ ተነስተን ነው እዚህ የደረስ ነው። ምንም አይነት አገልግሎት ያልነበረበትን ጊዜ አልፈን አሁን በርካታ አገልግሎት ሰጪዎች ያሉበት ጊዜ ላይ መድረስ ብቻ ሳይሆን ፓርላማ ውስጥ ከ11 በመቶ እስከ 12 በመቶ የሴቶች ተሳትፎ ያለበት ጊዜ ላይ ደርሰናል። እናትና ልጆቹ ፋርቱን አደንና ኤልዋድ ኤልማን ይህ ስራቸው እውቅና አግኝቶ የሰው ልጆችን የማንቃት ስራ ለሚሰሩ የሚሰጥ የ2020 አውሮራ ሽልማት ተሸላሚ ሆነዋል። ሽልማቱ በየአመቱ ራሳቸውን ለአደጋ አሳልፈው በመስጠት ሌሎችን የማዳን ስራ ለሚሰሩ ሰዎች የአንድ ሚሊዮን ዶላር የገንዘብ ሽልማት ይሰጣል። የአውሮራ ሽልማት የጋራ መስራች የሆኑት ቫርታን ግሪጎሪያን ሽልማቱ ለሰው ልጆች ትልቅ ስራ ለሰሩ ሰዎች እውቅና የሚሰጥ መሆኑን ያስረዳሉ። የተስፋ የድርጊትና የማደግ ምልክት ነው። ድንበርን፣ ሃይማኖትን፣ አመለካከትን አልፎ የሚሻገር ነገር ግን ደግሞ መሰረታዊ መልካምና እውነተኛ የሆነው የሰው ልጆች ሁሉ አንድ መሆናቸውን የሚያረጋግጥ ነው። ኤልማን ፒስ የተሰኘው ተቋምም በህይወት የሌለው የፋርቱን አደን ባለቤት ይል የነበረውን መሳሪያውን ጣል፣ እስክርቢቶ አንሳ የሚል መፈክር ይጠቀማል። የፋርቱን ባለቤት በህይወት እያለ የመብት ተከራካሪ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ1996 ዓ ም ነበር ከቤቱ አቅራቢያ የተገደለው። አሁን ተቋሙ እንደ አልሻባብ የመሳሰሉ የትጥቅ ቡድን አራማጆችን ትተው ለሚወጡ ልጆች የምራገት ስና እንደሚሰጥ ፋርቱን ታስረዳለች። አልሻባብ የሚለውን ቃል ስትሰሚ አስፈሪ ነገር ነው የሚታዩሽ። ነገር ግን አብረሻቸው ስትይና እንዴት እንደሚጫወቱ እንደሚማሩ ስታይ ገና ልጆች መሆናቸውን ትረጃለሽ አዲስ ህይወት ለመኖር እድል ሊሰጣቸው ይገባል ኤልዋድ ኤልማንም ለእነዚህ ህጻናት የሰላም አማራጭ ልንሰጣቸው ይገባል ስትል ከእናቷ ጋር ትስማማለች ወደ ውጊያ የሚገቡ ሰዎችን ስንቀንስ ግጭቶችንም አብረን እንቀንሳለን ብላ ታምናለች ከመንግስት ጋር በተደረገ ስምምነት እጁን የሰጠ ወይም ተላልፎ የተሰጠ ልጅ ከኤልማን ፒስ ተቋማት ወደ አንዱ በሰባ ሁለት ሰዓት ጊዜ ውስጥ እንዲገባ ይደረጋል። እነዚህ የቀድሞ ተዋጊ የነበሩ ልጆች የሰዓት ወይም የመኪና ጥገና የመሳሰሉ ስልጠናዎችንም ይወስዳሉ። cão carche falnagish nazatu sentuli mareksh fakkdome sewatu beredama zari work is a monopoly. 发真<爹>心。<music> አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ሀብታሙ ስዩምና እኔም ሳስተናግዳችሁ ያመሻውት ስመኝሽ የቆየነን በፌስቡክ ገጻችን፣ አድ ቪኦኤ አማሐሪክ በትዊተር ሀሽታግ ጋቢና ቪኦኤ እንዲሁም በኢሜል አድራሻችን ጋቢና አድ ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። Mel da